በአዲስ አበባ ዙሪያ የሚገኙ የኦሮሚያ ክልሎችን በአዲስ አበባ ማስተር ፕላን ውስጥ አካቶ ለማልማት በሚል የተያዘውን እቅድ የተቃወሙ የኦሮሚያ ዩኒቨርስቲ ተማሪዎች በተለያዩ ከተሞች የተቃውሞ ሰልፎችን እያካሄዱ ነው። ሶሎሞን አባተ አንዳንዶቹን በስልክ አነጋግሯል። በጅማ በነቀምት በሐሮማያ በአምቦና ሌሎችም አካባቢዎች ያሉ የኦሮሞ ዩኒቨርሲቲዎች ተማሪዎች የአዲስ አበባ ዙሪያ ከተሞችን በአዲስ አበባ ማስተር ፕላን መካተት እየተቃወሙ ያሉት በሰላማዊ ሰልፎች ነው ወደ ሐሮማያ ደውዬ አንድ ተማሪ አነጋግሬ ያለሁኝ አይስ መጥቀስ አያስፈልግም ያው አንታውቃለህ ኢትዮጵያ ውስጥ ያለውን ሁኔታ እንዳ እንዳንተ ጋር አይደለም እሺ እስቲ ምንድን ነው የተፈጠረው? ንገረኝ እስቲ አው እኔ አሁን ያለሁት የሀረማያ ዩኒቨርሲቲ ነኝ ያለሁት የሀረማያ ዩኒቨርሲቲ ተማሪ ነኝ። ያው በተማሪዎች እና የተጠየቀው ጥያቄ አለ። ጥያቄውም በአዲስ አበባ ዙሪያ ያሉት የኦሮሚያ ከተሞች ወይስ ልዩ ዞኖች የሚባሉ ከተሞች አሉ። በሱን ከሱ ጋር ተያይዞ ሌሎች የኦሮሚያ ከተሞችም እንደዚህ የተወሰዱ ከተሞች ስላሉ የእነሱ ጥያቄም የአዲስ አበባ ዙሪያ ያሉ ከተሞች ጥያቄም ተነስቶ ነበረ። እዛ ላይ ተማሪዎች ሰላማዊ ሰልፍ ወጥቶ ወደ ሦስት ሺ የሚጠጉ ተማሪዎች ነበሩ። እዛ ላይ የሚያነሱት ጥያቄዎች ውስጥ አንዳንዶቹን ብነግረኝ። የት ነው ግን ሰልፉን የወጡት? አራማያ ዩኒቨርሲቲ ግቢ ውስጥ ነው። ፍቃድ ጠይቆ ነው ተማሪዎች ለፕሬዚዳንት ጽሕፈት ቤት ደብዳቤ ጽፎ፣ ለፕሬዚዳንቱ ጽሕፈት ቤት ደብዳቤ ተጽፎ ነበር ከለኦሮሚያ ብሔራዊ ክልላዊ መንግስት ግልባጭ እንዲደርሳቸው ለኦሮሚያ ጸጥታና ለኦሮሚያ ጸጥታና ጸጥታና ሰላም ክፍል የምልም ደብዳቤ ተጽፎ ግልባጭ እንዲደርሳቸው ና እንደውም የምስራቅ አረርጌ ዞን አስተዳደር ለሀረማያ ከተማ አስተዳደር ለሀረማያ ወረዳ አስተዳደር ለተማሪዎች ሕብረት እና ለሀረማያ ወረዳ ጸጥታ ጸጥታ ጽሕፈት ቤት ለምሎ ግልባጭ እንዲደርሳቸው ነው ተጻፈው። እንደ ደብዳቤ አጻጻፍ ሁሉንም እንዲደርስ ተደርጎ ነበር ው በጠየቁት መሰረት ተማሪዎች ሰላማዊ ሰልፉን ሀሙስ ጠዋት ከአስራ ሁለት ሰዓት ጀምሮ ግቢ ውስጥ ወጥቶ ነበር። ግን ሰላማዊ ሰልፉ እንዳይካሄድ በወታደር እንደውም በፖሊሶች ምናምን ለማት ለመከልከልም ተሞክሮ ነበር። ተማሪዎች ግን በብዛታቸው የተነሳም መነካት አልቻሉም። ተማሪዎቹም ወደ ል ምናምን አልገቡም። ተማሪዎቹም ዝም ብሎ ነው ሰላማዊ ሰልፋቸውን ሲያደርጉ ነበር። ጥያቄያቸው አንደኛው የአዲስ አበባ ዙሪያ ያሉት ከተሞች አዲስ አበባ ማስተዳደር ስር መግባት የለባቸውም፣ የአዲስ አበባ ከአዲስ አበባ ዙሪያ ይሄ የኦሮሞ መሬት ከተነጠቀ ለኦሮሞ ሕዝብም ለኦሮሚያ ክልልም ጥሩ አይደለም። የኦሮሞ መሬት ኦሮሞ እጅ መሆን አለበት የሚል ጥያቄ ነበር። ሌላው ደግሞ የአፋን ኦሮሞ የፌዴራል ቋን ተጨማሪ የፌዴራል ቋንቋ ይሁን የሚል ጥያቄ ነበረ። እንደውም ሌላ ያ አወዳይን የመሳሰሉ ሻሸመኔ፣ አወዳይ ገቢያቸው ለፌዴራል የሚሆኑ ከተሞች ገቢው ለኦሮሚያ ክልል እንዲሆን ነው ትጠይቁ የነበረው። የኦሮሚያ መንግስት ወይ ደግሞ ኦፒዲዮ ለኦሮሞ ህዝብ የቆመ ድርጅት ከሆነ ይሄንን ነገር ከኦሮሞ ላይ ማቆም አለበት። አሁንም ሀረር አካባቢ የተወሰደ መሬት አለ። እሱም አመሬቻ የሚባለው አካባቢ ለአዳሬ ተሰጥቶ ነበር። እሱም ለኦሮሚያ ክልል እንዲመለስ እና ኦሮሚያ የኦሮሞ መሬት ሸንሽኖ ለሌላ ህዝብ ከመሰጥ ራሱን እንዲቆጠብ ነው ሲጠይቁ ነበሩ። ይህንን ሰልፍ ስታደርጉ የተፈጠረ ችግር አለ? አዎ፣ ሰላማዊ ሰልፍ አይደረግም፣ ግቢ ውስጥ እንደዚህ አይነት ጥያቄ ይሄ የትምህርት ኢንስቲቱሽን ነው እንጂ እንደዚህ የፖለቲካ ጥያቄ የምነሳበት ግቢ አይደለም ተባለ። ግን ተማሪዎቹ ሲያነሱ የነበረው ህዝብ ንቅናቄ ከዩኒቨርሲቲ ሲነሳ ነበር። አሁን የቀድሞ የኢትዮጵያ ፕራይም ሚኒስትር ራሱ ከዩኒቨርሲቲ ነው ወደ ትግል ገብቶ አሁን ጥሩ ነው የሚባለው ነገር ያመጣ ራሱ ከዛ ነው። እኛም የዩኒቨርሲቲ ተማሪዎች አባቶቻችን እናቶቻችን ከመሬ- መሬታቸው እየተነጠቀ እኛ ዝም ብለን የምንቆምበትና የምናዳምጥበት ጆሮ ስለሌንን እኛም ለአባቶቻችንና ለእናቶቻችን መብት መቆም ከሌለብን ማነው ለእናታችን እና ለአባታችን መቆም የሚችሉ ሲሉ ድምጻችሁን ሲያሰሙ ነበረ። እና እንዴት ነው የተወሰደ የኃይል እርምጃ አለ? ከጸጥታ ኃይሎች በኩል የኃይል እርምጃ የለም። ያው ተማሪዎቹ አንድን ነገር የጭዋት ነገር፣ የሌላ ሌላ ድምጽ ማሰማት ምንም አልነበረም። ነገር ግን አመጣጣቸው አስለቃሽ ጋዝ ይዞ መጥቶ ነበረ በመኪና ማለት ነው። ያ መኪና ያን ጋዝ መረጫ መኪና ነበረ። ያ ልዩ ኃይል መቶ ተማሪዎቹን ከቦ ነበረ፣ ተማሪዎች ምንም ንቅናቄ ንቅንቅ እንዳይሉ። ተማሪዎቹም ደግሞ ከመጀመሪያውም በደብዳቤ ስለጠየቁ በሰላማዊ በሆነ መልክ ነው ጥያቄያቸውን ለማቅረብ የሞከሩ ግን ሰላማዊ ሰልፉ እንዳይኬድ እና የተጠየቀ ቦታ ተማሪ ደርሶ ድምፁን እንዳያሰማ ሲያደርጉ ነበረ እና ያን ደብዳቤ ደግሞ ወደ ቢሮ የወሰዱ ተማሪዎች ነበሩ እነሱ ተማሪዎችን እየጠሩ ሲያስፈራሩ እና ተማሪዎቹ እናንተ የዚህ ሁኔታ ሀላፊ ተጠያቂ ናችሁ ምናምን ብሎ ሲያስፈራሩ ነበር ተማሪዎቹ ግን እኛ ድምጻችን ለማሰማት ነው ደብዳቤ ያመጣ ነው እንጂ ለሪብሻ አይደለም እኛ ግቢ ውስጥ ያለው ሰላም የእኛ ሰላም ነው ስለዚህ እኛም ብጥብጥ አንፈልግም የሚል ድምፅ መልስስ ነው ሲመልሱላቸው፣ ነበሩ ለደህንነትና ለሰላም እና ጸጥታ ኃላፊዎች ነን ተብሉ ብሎ ከሐረር ከሐረማያ እንደውም ደህንነቶች እና የብአዴን ዲአዴን ኦህዴድ ተወካዮችም ግቢ ውስጥ ነበሩ። እነሱም እዛ ላይ ተገኝቶ ልጆቹን ሲያስፈራሩና ያው ሌላ አደጋ ነው እናንተ ላይ ነው የምደርሰው እና ኃላፊነቱን እንዳንተ ነው የምትወስዱት ልዩ እያሉ ልጆ- ደብዳቤ የወሰዱ ልጆችን ሳያስፈራሩ ነበረ። ይሄ ማስፈራራ እና ሌላ ካለፈ ግን የደረሰ ጉዳትም የለም። ችግር ማለት ጥያቄዎቻችሁን ያስገባችሁለት አካል አለ? አዎ እኛ ጥያቄን ያስገባ ነው አንደኛ፣ የሀረማያ ዩኒቨርሲቲ ግቢው ሰልፍ እንዲፈቅድልን ነው ጠየቅነው። እነዚህ ያነሳችኋቸው ከተሞቹን የሚመለከቱ ዞኖቹን ልዩ ዞኖቹን የሚመለከቱ ጥያቄዎቻችሁን ለማን ነው ያቀረባችሁት? አረማያ ዩኒቨርሲቲ ለኦሮሚያ ፕሬዝዳንት ቢሮ ይሄንን ደብዳቤ እንድላከው ነው ጠየቅነው። ያገኛችሁት መልስ አለ? እስካሁን ምንም ያገኘነው መልስ የለም። ግን ባደረጉት ነገር እንዲቀጥሉ ነው፣ ትናንት በኦሮሚያ ቴሌቪዥን አቶ ኩማ ደመቅሳና አቶ አብዱላዚዝ ሲናገሩ የነበረ ይሄ ደግሞ ተማሪዎችም አሁን ወደ ሌላ ቦታ እየወሰዳቸው ነው። አሁን ዛሬ ራሱ ከመቱ ዩኒቨርሲቲ ሰላማዊ ሰልፍ ነበረ። ያው መደ ቡሌ ሆራ ዩኒቨርሲቲም ዛሬ ሰላማዊ ሰልፍ ላይ ነው ያለው እንዳለ። የወለጋ ዩኒቨርሲቲ ከትናንት ጀምሮ ተማሪ ግቢ ውስጥ የለም። ከግቢ ወጥቶ ነው ከተማ ውስጥ ከህዝብ ጋር ሰላማዊ ሰልፍ እያደረጉ ነው። እንደዚህ እንደዚህ ነገሮች ውስጥ ነው ያለው ሀገሪቷ። እዛ አሮማያው ምን ይመስላል ያለው ሁኔታ የሰሞኑ ሳዝማሚያ ተማሪው መልሳችን በትክክል የማይመለስ ከሆነ አሁንም ትግላችን ይቀጥላል እያሉ ነው። ምክንያቱም የእኛ ጥያቄ የህዝብ ጥያቄ ነው። የህዝቡ ጥያቄ የማይመለስ ከሆነ እኛም ነገ ራሱ መማራችን ጥቅም የሌለ መማር ስለሚሆን እኛም ትምህርታችን ለመቀጠል ህዝባችን መኖር አለበት፣ አባታችን እና እናታችን መሬታቸውን ይዞ መኖር አለባቸው የሚል ጥያቄ ነው አለው። አሁንም እኛ መልሳችን የማይመለስልን እና ድምጻችን የማይከበር ከሆነ ከትምህርት ይልቅና የቤተሰቦቻችንና የአባቶቻችን የመሬታችን መብት የማስከበር ነው ቀድሞ የሚቀድምልን የሚሉ ተማሪዎችን አሉ። አሁንም በያዙት ዓላማ ወደፊት ለመቀጠል ነው። እንትን አመሰግናለሁኝ አመሰግናለሁ። ያው ዓለም ላይ ያለው ሕግም ህገ መንግስትም የሚፈቅድ ጥያቄ ነው እያቀረብን ያለ ነው። ህዝቡም ሌላ ይሄንን የሚያዳምጡ ሕብረተሰብም ጎናችን እንዲቆም ነው የምንጠይቀው። አመሰግናለሁ። የጅማ ዩኒቨርሲቲ ተማሪዎችም እንዲሁ ተመሳሳይ ጥያቄዎችን ይዘው ሰልፍ መውጣታቸውን የገለጸልኝ አንድ ተማሪ በአዘጋጆች ላይ የሀይል እርምጃ መወሰዱን ገልጾልኛል። ጅማ ዩኒቨርሲቲ አካባቢ በዚህ ወር አስራ አንድ ሁለት ሺህ አስራ አራት ጀምሮ የእኛ የኦሮሞ ተማሪዎች የኦሮሞ ዩኒቨርሲቲ ተማሪዎች እና የኦሮሞ ወጣቶች የእኛ ህዝብ ላይ በመንግስት በዚህ መንግስትና በዚህ የመንግስት ካድሬዎች የተፈጸሙ አካሄድና አሰራር የመንግስት አካሄድና አሰራር እኛ ህብረተሰብ ላይ በጣም ሰቆቃና በጣም አስቸጋሪ ሁኔታ ውስጥ ህብረተሰባችን ስላለ ስለዚህ ነው ተሰብስበን መመልከቻ በዩኒቨርሲቲ ፕሬዚዳንት ነው አስገባን። ይሄ ሰቆቃ እና ችግር ምንድን ናቸው? በጣም የሚገርም ነገር ነው። አሁን ጊዜ የኦሮሞ ህዝብ ሁሉ አስቸጋሪ ሁኔታዎች ነው ያለው። እነኚህ ሶቆቃና አስቸጋሪ ጉዳዮች እስራት ከቄና ከማሳው ፈነቅሎ ህብረተሰቡ መንገድ ላይ እየተቸገረ ነው ያለው። የሰብአዊ መብት አያያዝ የለም። ዴሞክራሲያዊ መብት አያያዝ የለም። ኦሮሞ ጤና ህብረተሰቡ ማሳውን ላይ መብት የለም። ኦሮሞ አገሪቱ ላይ መሬቱ ላይ ራሱ ስልጣን የለም። ስለዚህ ነው ተቸግረን ነው። ስለዚህ ስለ ህዝባችን ችግር ውስጥ ስላለ፣ የኛ ራሳችን ችግር ውስጥ ስላለን በሰላማዊ መንገድና በዲሞክራሲያዊ መንገድ ሰላም ሰልፍ እያካሄን ነው። በዚህ ምክንያት ነው ነገሩ የተነሳ። አሁን ግን ተሰፋፍቶ የኦሮሚያ ሁሉ ውስጥ ችግሩ ህብረተሰቡ ተረድቶ ከኛ ጋር ቆሞ ህብረተሰቡ መብቱን እየጠየቀ ነው። ሰላማዊ ሰልፉን የት ነው ያደረጋችሁት? ስንት ሰው ተገኝቷል? መጀመሪያ መመልከቻ ነው ያስገባን። በዚህ ወር አስራ አንድ ሁለት ሺ አስራ አራት በጅማ ዩኒቨርሲቲ ፕሬዚዳንት ነው መመልከቻ ያስገባን ያለውን ጥያቄ የአሁን ጊዜ የአሁኑ ጊዜ ሁኔታ ስለ ፊንፊኔ ጉዳይና በአጠቃላይ ስለ ኦሮሞ ህዝብ ችግር በፖለቲካ በፖለቲካ መልክም በማህበራዊም፣ በቋንቋም፣ በኑሮም በሁሉም አስመለክቴን ነው ማመልከቻ አስገባን። ምን አገኛችሁ ከዛ ማመልከቻ መልስ ተሰጥቷችኋል? ከዛ ማመልከቻ ዩኒቨርሲቲው እኛን አይመለከትም፣ ይሄ ጥያቄ እኛን የሚመለከት አይደለም ብሎ መልስ ሰጥቶናል። ወደሚመለከተው አካል ደግሞ አሳልፋለሁ ብለዋል እና እነሱ በዛ ቀጥለን ነው እኛ ሰላማዊ ሰልፉን እየቀጠል ነው ያለን በጅማ ዩኒቨርሲቲ ቀጥሎ በአስራ ሁለት ሁለት ሺ አስራ አራትም በዚህ ወር ማለት ነው። ቀጥለን ነው ሰላማዊ ሰልፍ ወጥን። ጥያቄ የእኛ ጥያቄ መልስ ማግኘት አለበት የህዝብ ጥያቄ ስለሆነ መልስ ነው የምንፈልገው። ተገቢ መልስና አስፈላጊውን መፍትሄ ማግኘት አለብን ብለን ነው እኛ ያለውን ስንት ሰው ከእናንተ ጋር ወጥቷል? ስንት ሰው ሰላማዊ ሰልፍ ወጥቷል? ኦኬ፣ እኛ ጅማ ዩኒቨርሲቲ በአጠቃላይ የኦሮሞ ተማሪዎች ወደ አስራ ስድስት ሺ በላይ ነው ወደ አስራ ሁለት ሺ እስከ አስራ ሶስት ሺ አካባቢ ተማሪ ወጣቶች ዩኒቨርሲቲ ተማሪዎች እና ሰራተኞች ራሱ መምህራኖች ራሱ ከኛ ጋር ወጥቶ ይሄ ላይ ተሳትፈዋል። ይሄ ሰላማዊ ሰልፍ ላይ ተሳትፈዋል። ከቅጥር ግቢ ውስጥ ዞሬን ስሎጋን እያሰማን መፈክር እያሰማቸው ነው የቆየን። ከዛ ቀጥሎ በዛ ሰላማዊ ሰልፍ አያይዞ መንግስት ያለውን ወታደር እና የፌዴራል ፖሊስ እኛ ላይ ለቆ እኛ የጠየቅነው በሰላማዊ መንገድ ዲሞክራሲያዊ መብት እና በሰላም ነው ጥያቄ አያቀርም እኮ ወታደሮችና ፖሊሶች ያደረሱባችሁ ጥቃት አለ? አዎ አዎ። እነሱ ብዙ ተማሪዎቹን ተደብድበዋል። ተማሪዎቹ በብዛት ነው የተደበደቡት። እነሱ አንድ ስምንት ተማሪዎች ሆስፒታል ገብተዋል። አንድ ሀያ አምስት ተማሪዎች ሀያ አምስት ወደ አስራ አምስት ወደ ሀያ አምስት ተማሪዎች እስር ቤት ነው ቆዩት። ሌሎቹ በዛን ቀን በመኪና ነው ታፍኖ የተያዙት ታፍኖ ተይዞ በማታ ነው ብዙ ተማሪዎች የተለቀቁት። እዛ ተደብድቦ አስፈራርቶ ነው የተለቀቁት እ ሌሎቹ ግን አስራ አምስት ተማሪዎቹን ቆይቶ ፖሊስ ጠባ አስሮ አስቆዩ። እኛ ተማሪዎች ተሰብስበን እነኚህ ተማሪዎች የእኛን ጥያቄ ስላሰሙ እኛ፣ እነሱ ሌላ ጥያቄ የጠየቁት ነገር የለም፣ ጥያቄያችን አንድ ነው፣ ሌላ ነገር እንትን የለም ብለን ጠይቀን ነው አስፈታን እነሱን ራሱ። አሁን ጊዜ ስምንት ተማሪዎች በዲሲፕሊን ኮሚቴ ቀርቦ ከዩኒቨርሲቲ ትባረራላችሁ እያሉ እያስፈራሩ ነው። ብዙ ተማሪዎች ደግሞ ይፈልጋሉ። ሴኩሪቲ የመንግስት ደህንነት የሚባሉ አሉ። እነሱ ደግሞ ተማሪዎች ላይ ስልክ ደውሎ እያስፈራሩ፣ መምህራኖች ላይ ስልክ ደውሎ እያስፈራሩ፣ ህብረተሰቡን እያስፈራሩ ነው። አሁን ጊዜ የጅማ ዩኒቨርሲቲ ቅጥር ግቢ በ ሰራዊትና በፌዴራል ፖሊስ እየጠበቁ ነው። ተከቦ ነው ያለን። ትምህርቱ እየተካሄደ ነው። አሁን ትምህርቱ በስርዓት የተካሄደ አይደለም። አንድ ቀን አለ፣ አንድ ቀን የለም። ተማሪዎቹ አንድ ቀን ምግብ ይበላሉ፣ አንድ ቀን ምግብ ያቆማሉ። ተማሪዎቹ አንድ ቀን ትምህርት ቤት ሄዳሉ፣ አንድ ቀን ትምህርት ቤት ያቆማሉ። ይሄ የሰላማዊ መንገድ ጥያቄ ስላቀረም ስላለ የእኛ ጥያቄ መልስ እስከማገኝበት ድረስ እኛ አናዝቆምም ቀጥሎ ነው ያለን። አሁን ጊዜ ኦሮሚያ ሙሉ በሙሉ ኦሮሚያ ውስጥ ያሉ ዩኒቨርሲቲዎች ሰላማዊ ሰልፍ በዚህ ጥያቄ አያይዞ እያካሄዱ ነው። አመሰግናለሁኝ። እንዲህ እናንተም በጣም እናመሰግናለን። የእኛ ድምፅና የህብረተሰባችን ድምፅ ዓለም አቀፍ ደረጃ ለማሰማት ቆርጣችሁ ስለተነሳችሁ እናመሰግናለን። እኛም ደግሞ ትግላችን ቀጥለው ነው ያለን አሁን እኛ በሰላማዊና ና በዴሞክራሲያዊ መብት ማንንም ሰው የማንንም መብት ሳይነካ ሌላ ነገር ውስጥ ሳንገባ የእኛ የራሳችን መብት ለማስከበር ነው። አሁን ጊዜ እኮ ኦሮሞ የሌላውን መብት ለመውሰድ ወይ ደግሞ የሌላውን መብት ለመነካት አይደለም እኮ እንቅስቃሴ ላይ ያለን። የራሳችን መብት ለማስከበር የራሳችን መሬት ላይ የራሳችን መብት ለማስከበር ነው ጥያቄያችን ቆርጠ የተነሳን። ስለዚህ የራሳችን መብት ደግሞ የራሳችን በራሳችን ተነስተን ማስከበር አለብን ብለን ነው። የኦሮሞ ወጣቶች እና የኦሮሞ ዩኒቨርሲቲ ተማሪዎች የተነሳ ወደ አምቦም ደውዬ አነጋግሬ ያለው ተማሪውና መልእክት አድራሾቹ በስጋት ላይ ከመሆናቸውና የእርምጃ ጭምጭምታ ከመስማታቸው የተለየ የተወሰደ የኃይል እርምጃ አለመኖሩን ያነጋገርኩት ተማሪ ገልጾልኛል። አምቦ ዩኒቨርሲቲ በአካባቢ ያሉ ማዚያው ሀያ አምስት እንደ አውሮፓ ተማሪዎች የመብት ጥያቄ በሰላማዊ ሰልፍ የገለጹበት ሁኔታ አለ። ምንድን ነው ጥያቄ መብቱ ጋር ጥያቄ? ያው በአዲስ አበባ ማስተር ፕላን እያካሄደ ያለው የጋራ እድገት የሚባለው በኦሮሚያ ክልል ውስጥ ማስፋፋት እና በአካባቢ ዙሪያ የሚገኙ እነሱ ሱሉልታ፣ ለገጣፎ ለገዳሪ፣ ሰበታ የሚባሉ አካባቢዎች እንደ ማስተር ፕላን አዲስ አበባ ስር እንዲገቡ ተብሎ ስለነበረ ያ ፕሮጀክት ተቀርጾ ስለነበረ ያንን ተቋሙ ማሰማት ፈልጎ ተማሪው ሰላማዊ ሰልፉን ያካሄዱ። የት ነው ሰላማዊ ሰልፉን ያደረጋችሁት? ያው ከግቢ ጀምሮ እስከ ከተማ አስፓልት ላይ ከዛ የተወሰነ ዲስታንስ ተካሄደው፣ ከዛም በኋላ ተመልሰን ወደ ግቢ ይገባል። ምን እንዲደረግ ነው ጥያቄያችሁ የነበረው? ጥያቄያችን የነበረው ያው የማንነት ጥያቄ ስለሆነ ኦሮሚያ ያው ለኦሮሞ ህዝብ በሚል አቋምና ከዛም በኋላ ደግሞ እየተካሄደ ያለው ነገሩ የማንነት ጥያቄ ስለሆነ ኦሮሚያ ክልል ከአዲስ አበባ ላይ ያው እንደ ህገ መንግስቱ ያስቀምጠው አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት ላይ ኦሮሚያ ክልል ከአዲስ አበባ ላይ ልዩ ኢንተረስት አለው። ኢንተረስቱም በህግ ተደነግጎ ይቀመጣል ተብሎ ስለነበረ ህገ መንግስቱ ላይም ያው ያው ኦሮሚያ ክልል ያላትን ኢንተረስትም በህጉ ስላልተደነግገ የህጉም ተደነግበው ሌሎች ህዝቡ መብትም ጥያቄም እንዲመለስ ያው ጥያቄ የጠየቁት ህዝብ ጥያቄያችን ይመለስ። ከዛም በኋላ ቀጥሎ ያለው አንድ መብትን መጠየቅ አሸባሪነት አያስብልም ብለን የጠየቅነው ጥያቄያችን ይመለስልን በሚል ነበረ። ለማን ነው ጥያቄያችሁን ያቀረባችሁት? ያው ጥያቄያችን ከዛም በኋላ በስተዲየም ተሰባስበን ከዩኒቨርሲቲ አስተዳደር ጋር እና ከምዕራብ ሸዋ ምክትል አስታደርጋ ነበረ። አብ ጥያቄያችን ጽፎ ነው ሄዱት። ያ ጥያቄያችሁን በምታቀርቡበት ጊዜ የደረሰባችሁ ነገር አለ? እኛ ጋር ምንም የለም። ያው በሰላም ነው ያለቀው፣ ሰላም አሰልፉ። ከዛም በኋላ ግን ያው ሷም ጭምጭምታ ነገር ምናምን ይካሄዳል። እስካሁን ግን ምንም የደረሰ ነገር የለም ተማሪ ላይ። ጭምጭምታው ምን አይነት ነው? አንዳንዱ ያው እዛ ቦታ ላይ ልጆች ተማሪዎች በተሰበሰቡበት ቦታ የተማሪውን ጥያቄ ለእነሱ ያቀረበ ሰው ያው እንደ ቀዳምነት ስሙ ተይዞ ይህ ሰው ልጆቹን አቀነባብሮ ማነሳሳት ይችላል ተብሎ እንደታሰበው ነገር ነው በቅም እየተወራ ያለው ከዛ ውጭ ያያችሁት የሰማችሁት በተጨባጭ ያለ ነገር አለ። የታሰሩ የተጠየቁ ተጠርተው ወይም ማስፈራሪያና ዛቻ የደረሰባቸው ተማሪዎች አሉ። ያው ከዛ ውጭ የታሰሩ ሰው እኛ ጋር የለም። ያው ማስፈራሪያ ዛቻ ምናምን እየደረሰ ከአስራ ሁለት ሰዓት በኋላ ምናምን ብዙ አትወጡም ይባባላሉ ተማሪዎች። ከዛ ያው ሁሉም ገና ሊጠሩ ይችላል በሚል ግምት ነው። ያን ፍራት ነው ያለ ነው። ያው ተማሪው ሊጠራ ይችላል ያን ቀን ጥያቄው ያቀረበው ተማሪ ስሙ ምናምን ከኛ ሊጠራው ይችላል ብለ እየጠበቅ ነው። ግን እስካሁን የተጠራ ነገር የለም። ስንት ተማሪ ይሆናል በዛ ሰላማዊ ሰልፍ ላይ እየተሳተፈው? እንደው ወደ ስምንት ሺህ ሰው ይሆናል። አመሰግናለሁኝ። አመሰግኗቸዋለሁ። ስም ቢጠቀስ ችግር አለው? አያ ትጥቀሱ። እሺ ነቀምት ውስጥም እንዲሁ የኃይል እርምጃ መወሰዱን የሚገልጽ መረጃ ቢደርሰንም ስልኮች ስለማይሰሩ ማረጋገጥ አልቻልንም። ስለ ሁኔታው ለመጠየቅ ወደ ኦሮሚያ ጸጥታና አስተዳደር ዘርፍ እንዲሁም የኦሮሚያ ፖሊስ ኮሚሽን ደውዬ ነበረ። የቃል አቀባዮቹ ስልኮች አይነሱም። የእነርሱን ሐሳብ ለዛሬ በዚህ ምክንያት ማካተት አልቻልኩም። በጥረት ይቀጥላለሁ።